ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ዘይኑ አብሬያችሁ አመሻለሁ። በቅርብ ዓመታት ውስጥ እውቅናቸው እየጨመረ ከመጡ ወጣት ድምፃውያን መካከል አንዱ ነው። በአማርኛና ኦሮምኛ ቋንቋዎች ተጫውቶ በማኅበራዊ መገናኛ አውታሮች የለቀቃቸው ሙዚቃዎች በሚሊዮኖች የሚቆጠሩ ተመልካቾችና አድማጮችን ማግኘታቸው ድምፃዊ ኃይለ ኢየሱስ ፈይሳ ጆሮ ገብ ሙዚቃዎችን የመፍጠር ችሎታ የተቸረው ወጣት ስለመሆኑ ጠቋሚ ይመስላሉ እናና ከልጅነቱ ጀምሮ ለግል ስሜት የጀማመረው ሙዚቃ በእርግጥም ለዝናም ለእንጀራም እንደሚያበቃ ማረጋገጫ ሆኖለታል። ሙዚቃ ህይወቴ ነው ብዬ የደመደምኩበትን ሞመንት አላስታውሰውም። ምክንያቱም ከልጅነት ጀምሮ ስዘፍን ነው የማስታውሰው። አለሳ አንጎራጉር እየተጫወትኩም ወደ ትምህርት ቤት እየሄድኩ ስዘፍን አስታውሳለሁ። የሆነ ከጊዜ በኋላ የመጣ ውሳኔ አይደለም። በዚህኛዎች ቦታ ሊሄድ ብያልኩበትን ሞመንት አላስታውሰውም። የዛሬ ስምንት ዓመት ገደማ ነው ኃይለ ኢየሱስ ከሙዚቃ አድማጮች ጋር የተዋወቀው። ሁለት የኦሮምኛና አንድ የአማርኛ ነባር ሙዚቃዎችን በአንድ ላይ መልሰው አቀንቅኖ ነበረ። ያም ማድረግ ለምን እንደፈለገ፣ ያልተለመደ አቀራረቡም ያስከተለውን ምላሽ በማነሳሳት አጭር ቆይታችን ይጀምራል። አብራችሁን ቆዩ። እንግዲህ ዘፈኖችን ለመስፈን ያነሳሳይ ነገር ቢኖር ልጅነት በማስታወስ ውስጥ ነው። ጥሩ የትምህርት ቤት እጣ ተማሪዎች ወደ ትምህርት ቤት ለመዘጋጀት ስንነሳ የመጀመሪያው ደውል አስታውስ ከሆነ ድሮ በሬዲዮ የመጀመሪያው ፕሮግራም ኦሮሚኛ ፕሮግራም ነበረ እና ከዛ ጀምረን ነው የምንነሳውት። ፊታችንን ታጥበን፣ ቁርሱም፣ ደብተራችን አስተካክለን የምንወጣው የነበረው እና በዚህ ሰዓት ወደ ትምህርት ቤት በምንሄድበት ጊዜ የምሰማው ዘፈን ኢሻነላልቴን ሊሆን ይችላል። ደግሞ አስኮት እንደዚህ ዘፈኖች ብዙ ጊዜ ሰማቸዋሉ። ጣጣ ቱሪዝም ማለት ነው። ስመለስ ደግሞ ዜና ከስድስት ሰዓት ዜና በኋላ ስፖርት ፕሮግራም ቀርቦ ቀጥሎ የሚመጣው የነበረው ዘፈን ብዙ ጊዜ ማስታወሰ የነበረው ያዥ ቀጠሮ ነበረ ሰው እነዚህን ነገሮችን ቻይል ሁ የሚያስታውሱ ነገሮች ናቸው እና ከበዛ አይነት መጀመሪያ የተጀመረው ዘፈኑ ለመስራት ያሰኩት እንግዲህ ልክ እንደጠየቀኝ በአድማጮች ወይም ደግሞ እንግዲህ ተሰጠኛም አስተያየት አይንክ ደስ የሚል የሚያበረታታ ነው። ዳስ ይን በአሁኑ ሰዓት ላይ ደግሜ ደጋግሜ እስከዚያ ድረስ በዚህ እየሰራ ያለሁት ጥሩ ብላሽ አድማጮች ስላገኝ እንግዲህ ኃይለ ኢየሱስ አጀማመርህ ይሄ ቢሆንም፣ ቀስ እያልክ በወጥ ሙዚቃዎች ደግሞ ተመልሰሃል። ከሙዚቃዎች መካከል የሙያ ታሪኬን ቀይረዋል፣ በርካታ አድማጮችና ተከታዮችን አፍርቶልኛል የምትለው ሙዚቃ የትኛው ነው? ሀብዬ ገና አስና አስኮቱ ሲወጡ ቀጥሎ የወጣው ሰላሽ ነው። እነዚህ ሁለቱ ዘፈኖች በእርግጠኝነት ስራ መሰረት ይዘኛል ብዬ ሰአምናለ። አስኮቱና ሰላሽ የሚሉ ዘፈኖች ቀጥሎ የመጡት የተሰሯቸው ነገሮች አይንክ እነሱ ላይ ነው፣ ስ እየገነባ እየገነባ የመጣው ስለዚህ አይንክ የመጀመሪያዎች ከመጀመሪያው ጀምሮ ያሉት እነዚህ ሁለት ዘፈኖች ይመስሉኛል። ከተወዛዋዦች ጋር ፋውንቴን ውስጥ እየጨፈራችሁ የተቀረጻችሁት አንድ ሙዚቃም አለ ናናዬ የሚለው እሱ የነበረው ተቀባይነት ከፍ ያለ ነበረ። ስለ እሱ ሙዚቃ አሰራር እስኪ ጥቂት ንገረን። እኔ ናናዬ በቪዲዮ አይ ቲንክ በቪዲዮ አቀራረቡ ሌላ እንትስኝ ይሆናል አይ ቲንክ በነበረኝ ነገር ላይ ከቪዲዮ ተጨምረበት ከውዝዋዜ ጋር ምክንያቱም እነዚያ ዘፈኖች የመጀመሪያዎቹ ምስሎ ዘፈኖች ናቸው እና የሲንግል የሲንግል የሚጮፉ ዘፈኖች አልነበሩም። ሁለቱም ምስሎ የሚደመጡ ነገሮች ነበሩ እና እና ና ከውዝዋዜው ጋር ከቪዲዮ አቀራረጹ ከቪዲዮ ዳይሬክቲንጉ ጋር ተጨማምሮበት ከልጆቹ ደስ የሚል ኮሪዮግራፊ ጋር አይ ቲንክ እሱ ሌላኛ ሌላ አድማጭም በነበረኝ ላይ ሌላ አድማጭም ጨምሮልኛል። በእርግጥ ቪዲዮ የተሰራው አሜሪካን ሀገር ሙዚቃውን ያቀናበረልኝ አሸበር በላይ ነው። ቪዲዮን የቀረጸልኝ ዛጎል ፊልም ፕሮዳክሽን ቴዲ የሚባል ልጅ ነው። ደስ የሚል ጊዜ ነበረ። ደስ የሚል ጊዜ ነበረ። እኔ ናና የቀረጻ ላይ በሚገርመው ሁኔታ ካሜራ ጠፍቷል። ይሄ እየተሰራ ያለው ነገር ደስ የሚል ነገር ነበር፣ እና ከአንዱ ሎኬሽን ወደ አንድ ሎኬሽን ስንሄድ የነበረውን አንድ ካሜራ ጥለን ሄድ ነው። ሰርግ ቀርጾበት ነበር መሰለኝ ልጁ መናገሪኛው አልፏል። እና እንደ ታሪክ አስታውሽ ከማውራት አንፃር ነው። እና ሰርግም ተቀርጾበት ውስጡ በሚሞሪ ነበረው ና እናይን ሳስታውሰው እነዚህ እነዚህ ነገሮች አውረት ልጅልኛል በጣም ደስ የሚል ጊዜ ነው። አዘሴም ታይም ደግሞ እንዲህ አይነት ነገሮች ማልፈውበታለህ። የውዝዋዜ ነገር ከተነሳ በዚህ ሙዚቃ ላይ አንተ ጎበዝ ተወዛዋዥ እንደሆንክም ታሳያለህ። ከዚያ በኋላ ያሉ የተለያዩ ቪዲዮችም ላይ በውዝዋዜው ትሳተፋለህ። በስልጠና የተገኘ ነው? በውዝዋዜው ስራ ውስጥ ማልፈሃል ወይስ እንዲሁ በግል ጥረት ያዳበርከው ተሰጥኦ ነው? ውዝዋዜን ስትነሳ እንግዲህ የምችላት ስምች አንድ ውዝዋዜ አለችኝ። ያቺ ውዝዋዜ የመጀመሪያ ጊዜ እነ ተወዛዋዦቹ ነዳኒ እየተወዛወዙ የሆነ ቦታ ላይ አብሬያቸው እንዲገባ ብዬ እነሱ የሰሩትን ኮሪኦግራፊ ብዙ አልችልም እኔ የምችላ ትቻለችን ብያቸው ነው እነሱ ያሉልኝ ያችን ፓርክ። ተወዛዋዥ ሁኜ አላውቅም፣ የውዝዋዜን ስልጠና የለኝም። እንደ ባህሌፍ የሆነ ስፔሻል የሚያንቀሳቀስበት የሆነ ነገር አለው እያንዳንዱ ሰው እና ያችን ተጠቅሜ ነው የሄድኩት። ሌላኛውም ቪዲዮዎች ላይ ስመጣ የምችላትን ነገር ነው የሚላት የምችላት ነገር ነው የሚሄደው። እንዲሁም ይንክ ሳልጨርስ ሳልቀር ብዙ ጊዜ በቅርብ ስራዎች ውስጥ ጎልቶ እየተደመጠ ያለው ጭብጥ ሰላምና መከባበርን ሰባኪነት ይመስለኛል። ፍትህ ናፋቂነትም አለበት። ወደ እነዚህ ሀሳብ ጭብጦች እንድትዞር ያደረገህ ምክንያቱ ምንድን ነው እ ስለ ፍቅር ተወደደ ነው መሰለኝ ዘተን ዘፈን ሀሳብህን የምትፈልገው ነገርህን አንተ ባየህበት መነጽር ውስጥ ያየሀቸው ነገሮች የታዘብካቸው ነገሮች ነው የምትላቸው ስፔሲፊክሊ ይህኛውን ነገር ልናገረው ይህኛውን ነገር ልበለው እያላልኩም። በዚህኛው ዘፈን ላይ ዘፈኖች ላይ ያሉት ግጥሞች ስነቃሎች ናቸው። የፍቅር ተወደደን ከመቅረጽ በፊት ግጥምና ዜማውን እየሰራው ላይ ከሳምንት አይነት በፊት እየጻፍኳቸው ነበር ግጥሞችን እና ስቱዲዮ ቅዳሜ ቀን ነገር ነው። ሰኔ ውስጥ አካባቢ ነው። ቅዳሜ ቀን ስቱዲዮ ሂጄ ሳምፕል ገብቼ እሑድ ዕለት ጥዋት ከእንቅልፍ የስነሳ የሆነ ያው የነበረው የፈሊጉ ሉ የነበረው ግድያ ተከስቶ ነበረ ለሊቱ ማለት ነው። ከዛ በኋላ የጨመርኩት ግጥም ቢኖር የነበር ሲጠፋ ይመስላል ያልነበር የምትለው ግጥም ነው። ሌላው ደግሞ ሁሉ ከዛ ጊዜ የጻፍኩት ነገር ነው። ሰማር ከሆነ ሁኔታዎች ጋር ከነገሮች ጋር ተገናኝቶ ይሄ ነው ገባላለ እና ህመምህን ወይም ደግሞ ስሜትን አንተ የሚሰማህን ነገር በእኔ ቋንቋ ብለው ፐርሶናል ይሆናል እና ሞር ላይገባም ይችላል። ምን ለማድረግ ፈልጎ ነው የሚለውን ነገር ማለት ነው። እንደ የተሰማኝ ስሜት ባገኘዋቸው የስነ ቃል ግጥሞች ውስጥ ስላየኝ ራሴን እነሱን አድርጌ ዘፈንኩት። ቪዲዮ ዘፈኑ በተሰራ በአመቱ አካባቢ ደሞ መልሶ የወጣው ዘፈኑ ሰዎች ተቀብሎታል ይመስለኛል። ማለት እነሱ እኔ ውስጥ ያለውን ነገር እነሱ ጋር አግኝቼዋለሁ። Almas Hadding, Almas a

ጋቢና መዝናኛ ከአሜሪካ ድምፅ ይቀጥላል። የዛሬ ምሽት እንግዳችን ወጣቱ ሙዚቀኛ ኃይለ ኢየሱስ ፈይሳ ነው። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። የዛሬ ምሽት እንግዳችን ደግሞ ወጣቱ ድምፃዊ ኃይለ ኢየሱስ ፈይሳ ነው። ከነሳ ነው አይቀር፣ ኃይሌ አንድ ሙግት ይነሳል። በአጠቃላይ ሙዚቃን በተመለከተ ማለት ነው። ሙዚቀኞች ወቅታዊ ጉዳዮችን በተመለከተ መዝፈን አለባቸው የሚሉ አሉ። በሌላ በኩል ደግሞ ወቅታዊ ሙዚቃዎች ወቅት ሲያልፍ ስለሚረሱ እነሱ ላይ ማተኮር የለባቸውም። የሚሉም አሉ። አንተ በዚህ ሙግት ውስጥ የትኛውን ሀሳብ ትደግፋለህ? አርቲስት ማለት ሪስፖርሳጅ ማለት ነው ለእኔ በሚገባ አይበልኩም ማለት ነው። ስለዚህ ስምን ዝናን ከማግኘት አንጻር ወይም ደግሞ እሱ በሚናገረው እሱ በሚዘፍነው ዘፈን ውስጥ ለውጥን አመጣለሁ ወይም ደግሞ የድምፅ የህዝብን ድምፅ ወክዬ ዬ እናገራለሁ ብሎ የሚያስበውን ነገር ነው አርቲስት የሚሰራው ሰው ወይም ትናንት ወቅታዊ የሆኑ ነገሮች ደግሞ ሲመጡ የተረዳውና በል ብሎ የሚልህ ነገር ካለ ሶኪ በግድ ሲሆን ጥሩ አይደለም። ውስጥ በል ብሎ ሲልህና ሙሉ የሆነ ነገር ሲኖር አስታራቂ ሆኖ ሲገኝ እስክድ እንደኔ እንደኔ አርቲስት ነፍሱ የተሰማውን ነገር መስራት አለበት። አርቲስት ስላየው ጉዳይ በደንብ በጥልቀት እስኪገባው ድረስ ሀሳቡን ማሸት ማመላለስ፣ ከወጣ በኋላ ደግሞ ጥቁ ምንድን ነው የሚሉት ነገሮችን ማየት አለበት። ሶ ኤቭሪ ታይም የሆነ የሆነ ጉዳይ ሲኖር የሆነ ወቅታ የሆነ ነገር ሲኖሩ ድምፅ አለኝ ዜማ ምሰራለሁ መጽሐፍ ይቻላል ብሎ ማለቱ ጎልም የለውም፣ ታርጌትም አልነበረውም። እና መጀመሪያ ማለት ነው በል ብሎት የሚሰማው ነገር ኑሮ ከተባለ ጻሜ የመጨረሻው ደግሞ ታርጌት አስታራቂ የሆነ ነገር ከሆነ ወቅታዊ ነገሮች ላይም አርቲስት ቢዘፍን ኦኬ። አርቲስት መጀመሪያ ነፍሱን መስማት አለበት። በመቀጠል እሱ የተሰማውን ስሜት ለሰዎች ከማስተላለፉ በፊት ጎል ቢኖረው ያልታጠረበት ያለመበት ቦታ የመጨረሻው ምንድን ነው የሚለውን ነገር ቢሰሙት ሊያመጣ የሚችለው ነገር ምንድን ነው የሚለውን ነገር አስበውበት ቢሆን ወቅታዊ ነገር ላይ መስጠሩ ችግር የለውም። በቅርቡ ለአባትህ ማስታወሻ የሆነ ሙዚቃ ተጫውተሃል፣ በኦሮምኛ ቋንቋ። ቪዲዮው ላይ እንግዲህ በመማሪያ ክፍሎች ውስጥ የምናያቸው ሰዎችም አሉ፣ ከአባት ጋር ቪዲዮንም ያዘጋጀኸው አንተ ስለሆን የተሳተፉት ሰዎችስ እነማን ናቸው? በነገራችን ላይ በርሲሳ፣ ስለ አስተማሪ ነው የዘፈኑ ሀሳብ። ስለ መምህር። መምህር ማለት ዶክተሩን፣ ኢንጂነሩን፣ ፓይለቱን የተማረውን ኃይል ወይም ደግሞ ሀገርን ሊያሳድግ የሚችለውን ኃይል ያስተማረ ሰውዬ ነው። ዊዝ በጣም በጣም ትንሽ በሆነች የወርሃዊ ደሞዝ ሀገር የገነባ ሰው ነው። መምህር ማለት መምህራኖች ያስተማሯቸው ሰዎች ናቸው። አዳዲስ ፈጠራዎች ቢፈጠሩ በአስተማሪዎች የተማሩ ሰዎች ናቸው። ስለዚህ ለእነዚህ ነገሮች ሁሉ ስረ መሰረት የመጀመሪያው መምህር ነው አስተማሪ ነው መምህር ነው እና ያ መምህር ምንድን ነው ሌባ የማይሰርቀው እሳት የማያቃጥለው ሀብት ነው ሰጥቶን ያለፈው ወይም ደግሞ እኛ እዚህ የደረስነው እና ሁሌ አባቴ መምህር ነው የቀለም አስተማሪ አስተማሪ ሰባትና ስምንተኛ ክፍል በቴሌቪዥን ላይ የምትመለከቱት ወላጅ አባቴ ነው መምህር ፈይሳ ይባላል ለ ሰላሳ ዘጠኝ እስከ አርባ ዓመት አካባቢ በማስተማር ህይወት ላይ የኖረ ሰው ነው። ብዙ ትውልዶችን አስተምሯል። ለዚህ ሰው እንደ አባትነቱ እጅግ መልካም የሆነ አባት፣ አሪያ የሆነ አባት እየመከረ የሚያኖር ሳይሆን እየኖረ የሚያሳይ ትልቅ መምህር ነው። ለእኔ አባቴ እና ለዚህ ሰውዬ ማለት የምችለው ነገር ምንም ነገር የለም። አስተማ ትልቅ ዛሬ ያገኘሁትን ነገር ኢፋያም የሆነ መልካም ልጅ ከሆንኩኝ ጥሩ ዜጋ ከሆንኩኝ በምሰራውም ስራ ላይ ያለኝ ያገኘው ስክስ ካለ ስፒከር ዘፌም እና ጥሩ መምህሬ አመሰግናለሁ ማለት ትፈልጋለሁኝ እና በዚህ ተጀምሮ ዘፈኑን ሰራን። የምትመለከታቸው እዛ ክፍል ውስጥ አሉት ልጆች የኔ ተራናሾች ናቸው። ከመጀመሪያ ከተነስታ ተነስተ ካወራችሁ ያወራችሁ የወንድሜ ባለቤት ነች። እሱ እዚህ የለም፣ ወደ ውጭ ሀገር ነው ያለው። እሱን ወክላ ነሳ የምታወራው። ሌሎቹ በሙሉ ናቸው ተራናሾች ናቸው። ሁሉም ተነስተው እያመሰግኑት ነው የምትመለከት። በዛ ላይ እና በህይወቴ ማድረግ ከምፈልጋቸው ነገሮች መካከል አንዱ ይሄ ነበረ። እግዚአብሔር ፈቃድ ደግሞ ይሄ ሆኖልኛል። የዘፈኑ ሀሳብ ግን ያው ቀለም መማር ነው። ቀለም ትምህርት ላስተማሩ ሳይማሩ ላስተማሩ አባትና ወንድም እህቶች የትምህርትን ጠቀሜታ አውቀው እንጀራ ጋግረውም ውሃ ሸጠውም ልጆቻቸው ወደ ትምህርት ቤት የላኩት እነሱ እያረሱ በባለወዳቸው እየሄዱ ለልጃቸው ልጆቻቸው ሸራ ጫማ ገዝተው ወደ ትምህርት ቤት የላኩት ሰዎች የትምህርትን የመማርን ትልቅነት አውቀው ነው እና እነዚያ ሰዎች ልጆቻቸው እንዳደረጉት ይሄ ዘፈን ለሁሉም ሰዎች መልካም ያደረጉ ያደረጉልን ሰዎች ይሁን ብያለኝ። Tchau, ለመስራት ስላስብካቸው ጥቂት ነገሮች ንገረን። እንግዲህ ሁሌ በስራ ላይ በስራ ላይ ነኝ። ቤቴ አሁን እዚጋ እራሱ ቤት ቤቱ ቤት ያለና ሁሌ እሞክራለሁኝ እሰራለሁኝ። ልክ ቅድም እንደነገርኩህ ብለው ወይም ብዘፍነው የሆነ ነገር ማስተላለፍ እችላለሁኝ። ፖዘቲቭ የሆነ ኤነርጂ ማስተላለፍ እችላለሁኝ። ሰሜዎችም ላይ የሆነ ነገር መፍጠር እችላለሁ ብዬ ያሰብኩባቸው ነገሮችን ለመፍጠር ሲለው እየሰራ ነው እና ዘፈን ጀስት ዝም ብሎ ተነስተን የሆነ አንድ ዘፈን ሰርተን የምናወጣው ነገር አይደለም። ና ከባድ እንትን ፕሮፌሽን ነው ግሞ ዜማው፣ አረንጅመንት፣ ሚክሲንግ፣ ማስተሪንግ ቪዲዮ እስኪሰራ ድረስ እነዚህ ነገሮች በሙሉ እስኪሰሩ ድረስ ኢስ ቴክ ሎንግ ታይም። ከዛ ፊት ደግሞ ዘፈን የሚባለውን ነገር ለመስራት ሀሳብ አግኝቶ ዘፈን ለመስራት ያ ደግሞ የተገኘውን ሀሳብ በትክክል ለመጨረስ ቴክ ታይም። ግን አሁን የተጀመሩ ነገሮች አሉ። ሆፍሊ እንግዲህ እንደ ሰው ሀሳብ በዚህ አመት ውስጥ ላይ ወደ ህዝብ የሚደርሱ ነገሮች አይጠፉም። እግዚአብሔር ከፈቀደ ደግሞ በዚህ አመት መጨረሻ አካባቢ ደግሞ ሁለተኛውን አልበም አስባለሁ። ብዙ ጊዜ ማሰኩርበት እንጂ መጣል ማለት የምፈልገው ሀሳብ ምንድነው መሰለህ? ሁሉም ሰዎች ችግር ፈተና ያጋጥማቸዋል። ሁሉም ሰዎች ሞ እንደ ሰውነት ነገር ሊያጋጥመኛል። ግን እንደ አርሲስ እኔ የመለስኩበት ስን የገጠመኝ ነገር የተወጣሁበትን ስን ጉዳይ ነው መሰ ፈልገው እንጂ የደረሰብኝ ችግር መሰን አልፈልግም። ስለዚህ ከዚህም በኋላ ማተኮረው ሞኝ ያሸነፍኩትን ወይም ደግሞ ገጥሞኝ ያለፍኩበትን ጉዳይ በጥበብ ውስጥ የሆነ መግለጽ ነው ፈልገው ባጭ ነው። You might have

ድምፃዊ ኃይለ ኢየሱስ ፈይሳን በእጅጉ አመሰግናለሁ። አድማጮች፣ የዛሬው የጋቢና መዝናኛ መርሃ ግብር በዚህ ተጠናቋል። ሀብታሙ ስዩም መሰናደውን እየመራሁ አብሬያችሁ ቆይቻለሁ። ኤልያስ አስማረ የመርሃ ግብሩ አቀናባሪ ነው። ሰለሞን አባተ ደግሞ የዕለቱ ዋና አዘጋጅ ነበረ። መልካም ምሽት። yamma turashi ne ya kada shi